so በኢትዮጵያ ሶስተኛው የኮቪድ-19 ማዕበል መቀስቀሱን የጤና ሚኒስቴር አስታወቀ። በተለይ ካለፉት ሁለት ሳምንታት ወዲህ የቫይረሱ ስርጭት መጠን በፍጥነት እያሻቀበ መሆኑን ነው ያመለከተው። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ እየተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ መሆን ያለ መሆኑን ለማረጋገጥ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽን ዲሬክተር ዶክተር ተገኔ ረጋሳ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ አስረድተዋል። ል ዝርዝሩ ፀሐይ ዳምጣው። የኢትዮጵያ ጤና ሚኒስቴር እንደገለጸው የኮቪድ-19 ወረርሽኝ ስርጭት ከሁለት ሳምንት በፊት አንድ በመቶ ነበር። ከዛ ወዲህ ግን ስምንት በመቶ ሆኗል። የሚኒስቴሩ የኮሚኒኬሽን ኃላፊ ዶክተር ተገኔ ረጋሳ ለአሜሪካ ድምፅ እንደገለጹት የቫይረሱ ስርጭት በፍጥነት መጨመሩ የሶስተኛው ማዕበል መከሰቱን ያመላክታል። እንግዲህ መረጃዎች የሚያሳዩት ኮቪድ አስራ ዘጠኝ በተለይም ከሁለት ሳምንት ወዲህ ስርጭቱ መጠንም በቫይረሱ የሚያሱ ሰዎች ቁጥር ደግሞ በጽ ላይ የሚገኙ የሚሞቱም ከጊዜ ወደ ጊዜ የጨመረ ነው የመጣው። የመጀመሪያ ዙር እና ሁለተኛ ዙር አልፈንበታል። የሁለተኛ ዙር በተለይም ከ ሁለት ሳምንት በፊት የነበረው በጣም የቀነሰበት የስርጭቱ መጠን በቫይረሱ የሚያዙ ሰዎችም ቁጥር በጽኑም መዋል ላይ የነበሩትም የሞቱ መጠን በጣም ቀንሶ ነበረ። እንግዲህ ቫይረሱ በባህሪው በየዙር እየተነሳ ዓለም ላይም በእኛም ሀገር አሁን እንግዲህ የሶስተኛ ዙር እየጀመረ ያለበት ሁኔታ ነው የሚያሳየው መረጃው። ይሄም ከሁለት ሳምንታት ወዲህ በየጊዜው እየጨመረ ያለው በተለይም ከፍጥነቱ አንጻር ስናይ የሶስተኛው ዙር የኮቪድ አስራ ወረርሽኝ የጀመረበት ሁኔታ እንዳለ ነው መረጃ የሚያሳየው። ባዶ ሆኖ የነበሩ የጤና ተቋማት ዳግም በቫይረሱ ተጠቂዎች እየሞሉ ነው ያሉት ዶክተር ተገኔ ለአብነትም ኤካ ኮቶቤ ሆስፒታልን ጠቅሰዋል። መጀመ ዙር እና በሁለተኛው ዙር በሀገራችን የታየው የቤታ እና አልፋ የሚባለው የቫይረስ አይነት ነበረ። ያ በምርመራ የተረጋገጠበት ሁኔታ ነበረ። ሶስተኛው ዙር የአልፋን ወይ የቤታ ነው ወይ አዲሱ ዓለም ላይ የተከሰተው እና በአፍሪካም ብዙ ሀገሮች እየተስፋፋ ያለው የዴልታ ቫይረስ ነው ወይ የሚለው የተጠና ነው ያለው። እሱን በአጭር ጊዜ ውስጥ ጥናቱ አልቆ ሲረጋገጥ የሚንገልጽ ይሆናል። አሁን ግን ሊያሳስበን የሚገባው የፍጥነ ነው። በዚህ ሳምንት ብቻ ስናይ መረጃ የሚያሳየው በጣም የጨመረ ነው ያለው። የኮቪድ አስራ ዘጠኝ ህክምና ማዕከላት ላይ ቁጥሩ በጣም ቀንሶ ነበረ። የሚያዙ ሰዎችም የሚገቡ ሰዎችም በጣም ቀንሶ ነበረ። አሁን ላይ ግን በዚህች ሁለት ሳምንት ጊዜ ብቻ አንዳንድ ቦታ የሞላበት አልጋዎች የተያዙበት መተንፈሻ አካሎች በሙሉ የተያዙበት ሁኔታ ተፈጥሯዋል ለምሳሌ የኤካ ኮተቤ ሆስፒታል ይሄን በግልጽ ባለፈው ሁን ጊዜ ገልጸዋል። ሌሎችም ላይ እየጨመረ ነው ያለው። በዚህ ፍጥነት ከቀጠለ በጣም አሳሳቢ ነው የሚሆነው። የዛሬውን መረጃ ሳይጨምር በኢትዮጵያ ከሶስት ሚሊዮን ሰዎች ናሙና ተወስዶ ከሁለት መቶ ሰማኒያ አራት ሺ አምስት መቶ በላይ ሰዎች በቫይረሱ ተጠቅቷል። ከቫይረሱ ያገገሙ ሰዎች ቁጥር ደግሞ ሁለት መቶ ስልሳ አራት ሺ ስድስት መቶ 373 መሆኑ ተጠቁሟል። በቫይረሱ ሳቢያ ኢትዮጵያ 4430 ሰዎችን በሞት አታለች። የጤና ሚኒስቴር መረጃ እንደሚያመለክተው የኮቪድ-19 ጥንቃቄዎች እየተተገበሩ አይደለም። ህብረተሰቡም ሆነ የሚመለከተው አካል ትኩረት ሊሰጠው ይገባል ያሉት ዶክተር ተገኔ የአፍና የአፍንጫ መሸፈኛ ጭንብል በመጠቀም ዙሪያ እየታየ ያለው ችለተኝነት አሳሳቢ ነው ብለዋል። ማስክ አጠቃቀም በጣም እንደወረደ ነው ጥናቶች አሉ። ያም የሚያሳየው በጣም የቀነሰበት ሁኔታ እንዳለ ነው። እንግዲህ ከስርጭት አንጻር ያለው በየጊዜው ጨምረ መምጣቱን ነው። ላብራቶሪ ምርመራችን እየተሻሻለ መጥቷል። ከሰባት ሺህ እና ከዛ በላይ በየቀኑ እየወጣ ነው ያለው። እንግዲህ ቫይረሱ የሚገኝባቸው ሰዎች አምስት መቶ እና ከዛ በላይ ስድስት መቶ እንደዚህ እየታየ ነው ያለው። ይሄ ሊያሻቅብ ይችላል ፍጥነቱ የሚያሳየው እሱ ነው እና በጣም ጥንቃቄ ማድረግ ያስፈልጋል። ጥንቃቄ እርምጃዎችን መጀመር፣ ማሻሻል ሁሉም ሕብረተሰባችንም የሚመለከተውም አካል በተለይ ምሳሌ በመሆን የአፍና የፍንጫ መሸፈኛ ማስክ ማድረግ፣ አላስፈላጊ መሰባሰቦችን ማስቀረት መቀነስ፣ ካልተቻለም ደግሞ በመመሪያው መሰረት ርቀትን ጠብቆ መያዝ የሚገባውን ሰው በማድረግ ስብሰባዎችን ማድረግ ያስፈልጋል። ኢትዮጵያ ከወራት በፊት መስጠት የጀመረችውን የኮቪድ አስራ ዘጠኝ መከላከያ ክትባት አጠናክራ ቀጥላለች ብለዋል ኃላፊው። እንግዲህ መረጃ የሚያሳየው እስካሁን የተከተቡ ሰዎች ቁጥር ሁለት ሚሊዮን ሁለት መቶ ስልሳ ሰባት ሺህ ሁለት መቶ ሃምሳ አራት ነው። በመሀል ላይ የክትባት እጥረት አጋጥሞ ነበረ። በተለይ በሕንድ ሀገር በተከሰተው የቫይረሱ ከፍተኛ ስርጭትና ብዙ ሰዎች በዚህ ቫይረስ ሕይወታቸው አልፈዋል። በዛ ምክንያት የሕንድ መንግስት የአስትራዜኒካ የሚባለው ክትባት በተለይ ከሀገር ውስጥ እንዳይወጣ ከልክሎ ነበረ። ከሱ ጋር ተያይዞ አለም ላይ የክትባት እጥረት ተከስቶ ነበረ። ያንን በተለያየ ስትራቴጂዎችን በመቅረጽ በተለይ ኮቫክስ የሚባለው ጥምረት ጋር በመስራት እና እንዲሁም የተለያዩ መንግስታት ኮሚኒኬት በማድረግ ረጂ ድርጅቶችን እንዲሁም ሀገር ውስጥ አቅምን ማገናዘብና በሌሎች ስልቶች በመጠቀም አሁን ክትባት ወደ ሀገር ውስጥ እየገባ ነው ያለው። የጆንሰን ጆንሰን የሚባለው ከአንድ ነጥብ ሁለት ሚሊዮን ዶዝ አግኝተናል። ሌሎችም የሲኖፋርምም እንደዚሁ በአጭር ጊዜ ውስጥ የሚገባም አለ። እንግዲህ አሁን ላይ ብዙ ስጋት የለም ከእጥረት አንጻር። ሌሎችም ሞብላይዝ እየተደረገ ነው ያለው። አሁን ባለው ሁኔታ የኮቪድ አስራ ዘጠኝ ወረርሽኝ ስርጭት በፍጥነት መባባሱ ያሳሰበው የጤና ሚኒስቴር ሕብረተሰቡ ተገቢውን ጥንቃቄ ማድረግ አለበት ስልም ጥሪ አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።